የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው የሄሞራጅ ትኩሳት በሽታ መንስኤ የማርበርግ ቫይረስ መሆኑን የጤና ሚኒስቴር አረጋገጠ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተሰራ የዘረመል ምርመራ በአሁኑ ሰዓት በኢትዮጵያ ውስጥ የተገኘው ቫይረስ በሌሎች የምስራቅ አፍሪካ ሀገሮች ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ እንደታወቀ የጤና ሚኒስትሯ ዶክተር መቅደስ ዳባ ትናንት አርባ አስታውቀዋል። በኢትዮጵያ የሚካሄደው ሀገራዊ ምክክር ያጋጠሙት አብዛኞቹ ተግዳሮቶች ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ እንደሚያስፈልጋቸው ፕሮፌሰር መስፍን አራያ አሳሰቡ። በሀገሪቱ ከሚንቀሳቀሱ የፖለቲካ ፓርቲዎች ከሰማኒያ በመቶ በላይ የሚሆኑት በሀገራዊ ምክክር ሂደቱ ንቁ ተሳትፎ እያደረጉ እንደሚገኙ የምክክር ኮሚሽኑ ዋና ኮሚሽነር ተናግረዋል። ከሱዳን ህዝብ ከግማሽ በላይ የሚሆነው ሰብአዊ እርዳታ እንደሚያስፈልገው የዳኒሽ የፍልሰተኞች መርጃ ምክር ቤት ኃላፊ ተናገሩ። ሱዳንና ደቡብ ሱዳን በይገባኛል በሚወዛገቡባት አብየ ግዛት የሰፈረውን ሰላም አስከባሪ የስራ ዘመን የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አራዘመ። ደቡብ አፍሪካ በአንድ አውሮፕላን በኬንያ በኩል ወደ ጆሐንስበርግ የተጓዙ 153 ፍልስጤማውያንን ጉዳይ እንደምትመረምር አስታወቀች። ዩናይትድ ስቴትስ እና ሩሲያ የጋዛ ግጭትን በተመለከተ የየራሳቸውን ረቂቅ የውሳኔ ሀሳብ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አቀረቡ። ዜናው በዝርዝር በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው የሄሞራጅ ትኩሳት በሽታ መንስኤ የማርበርግ ቫይረስ መሆኑን የጤና ሚኒስቴር አረጋገጠ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተሰራ የዘረመል ምርመራ በአሁኑ ሰዓት በኢትዮጵያ ውስጥ የተገኘው ቫይረስ በሌሎች የምስራቅ አፍሪካ ሀገሮች ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ እንደታወቀ የጤና ሚኒስትሯ ዶክተር መቅደስ ዳባ ትላንት አርባ አስታውቀዋል። በኢትዮጵያ ለመጀመሪያ ጊዜ የማርበርግ ወረርሽኝ መከሰቱ ይፋ የተደረገው ከደቡብ ሱዳን በሚዋሰነው ደቡብ ኢትዮጵያ ክልል ዘጠኝ ሰዎች በቫይረሱ መያዛቸው ከተረጋገጠ በኋላ ነው። ዶክተር መቅደስ የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተከናወነ መሆኑን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ መንግስት ወረርሽኙን በፍጥነት ለመቆጣጠር ቁርጠኝነት አሳይቷል ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። ለጤና ባለሙያዎች የሚያስፈልጉ የግል ደህንነት መጠበቂያ መሳሪያዎች የኢንፌክሽን መከላከያዎችና ህሙማንን ገለል አድርጎ ለማከም የሚያስፈልጉ ድንኳኖችን ጨምሮ የዓለም ጤና ድርጅት አስፈላጊ ግብዓቶች ለኢትዮጵያ እያቀረበ መሆኑን ገልጿል። የኢትዮጵያ መንግስት በጅንካ ከተማ የተከሰተውን የሄሞራጂክ ፊቨር ምንነት ለማረጋገጥ ምርመራ መጀመሩን ያስታወቀው ባለፈው ማክሰኞ ነበር። ጉዳዩን ይፋ በማድረግ መንግስት ያሳየውን ግልጽነት የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል አድንቆ ነበር። የአህጉራዊው የጤና ድርጅት ዋና ዳይሬክተር ጂን ካሲያ ቫይረሱ የተገኘበት አካባቢ ደካማ የጤና ስርዓት ካላት ደቡብ ሱዳን የማይርቅ በመሆኑ ወረርሽኙ አሳሳቢ መሆኑን ባለፈው ሐሙስ ተናግረዋል። በአሶሽትድ ፕሬስ ዘገባ መሰረት ባለፉት ሳምንታት በማርበርግ ቫይረስ የተያዘ ሰው ማግኘቱን ያስታወቀ አፍሪካዊ ሀገር የለም። እንደ ኢቦላ ሁሉ የማርበርግ ቫይረስ መነሻው አትክልት ተመጋቢ ከሆኑ የሌሊት ወፎች ሲሆን በሰውነት ፈሳሽና በተበከሉ አልባሳት ከሰው ሰው ይተላለፋል። ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክን የመሳሰሉ ምልክቶች የሚያሳየው ማርበርግ በከፍተኛ የደም መፍሰስ እስከ ሞት ሊያደርስ ይችላል። ለማርበርግ የተረጋገጠ ክትባት ወይም መድኃኒት አለመኖሩን አሶሺየትድ ፕሬስ ዘግቧል። በኢትዮጵያ የሚካሄደው ሀገራዊ ምክክር ያጋጠሙት አብዛኞቹ ተግዳሮቶች ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ እንደሚያስፈልጋቸው ፕሮፌሰር መስፍን አርአያ አሳሰቡ። በሀገሪቱ ከሚንቀሳቀሱ የፖለቲካ ፓርቲዎች ከ80 በመቶ በላይ የሚሆኑት በሀገራዊ ምክክር ሂደት ንቁ ተሳትፎ እያደረጉ እንደሚገኙ የምክክር ኮሚሽኑ ዋና ኮሚሽነር ተናግረዋል። ፕሮፌሰር መስፍን ይህን የተናገሩት ትላንት አርብ በአዳማ ከተማ የፖለቲካ ፓርቲዎች ተሳትፎን በተመለከተ በተደረገ ውይይት ላይ ነው። አገራዊ ምክክሩ ሂደት አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም አሉ። አብዛኞቹም ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን። ከነዚህ ተግዳሮቶች መካከል በትግራይ ክልል ያሉ ወገኖቻችንና የተለያዩ ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የተለያዩ የፖለቲካ ፓርቲዎችም በየራሳቸው ምክንያቶች በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸው አሉን በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደቱ እንዲሳተፉ ለማድረግ የሚያስችሉ ምቹ ሁኔታዎች አለመፈጠራቸው የሚጠቀሱ ናቸው። በእነዚህ ተግዳሮቶች ላይ ኮሚሽኑ ስራዎቹን ሰርቶ በማጠናቀቅ ውጤት እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና መጠበቅ ያለ ከመሆኑ ጋር ሲደማመር የሚፈጥረው ጫና ቀላል አለመሆኑን መረዳቱ አይከብድም። የኢትዮጵያ ሀገራዊ ምክክር ኮሚሽን የተሳታፊ ልየታና የአጀንዳ ማሰባሰብ ስራዎችን በማገባደር ላይ እንደሆነ ያስታወቀ ሲሆን በተያዘው ዓመት ሀገራዊ የምክክር ጉባኤ ያካሄዳል ተብሎ ይጠበቃል። የምክክር ሂደቱን ወደ ሀገራዊ ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ዋና ዋና ጉዳዮች መካከል በርከት ያሉ ፖለቲካዊ ይዘት ያላቸው መሆናቸውን ፕሮፌሰር መስፍን አርአያ ተናግረዋል። ከሱዳን ሕዝብ ከግማሽ በላይ የሚሆነው ሰብአዊ እርዳታ እንደሚያስፈልገው የዳኒሽ የፍልሰተኞች መርጃ ምክር ቤት ኃላፊ ተናገሩ። ከ30 ሚሊዮን በላይ ሱዳናውያን እርዳታ ጠባቂ ለመሆን መገደዳቸውን የገለጹት የምክር ቤቱ ዋና ጸሐፊ ቻርሎቴ ስሌንቴ የቻድ አጎራባች የሆነ የሱዳን ግዛትን ከጎበኙ በኋላ የተመለከትነው ስቃይ የማይታሰብ ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል የሱዳን ብሔራዊ ጦር ጠንካራ ይዞታ የነበረችው የኤልፋሽር ከተማን ከተቆጣጠረ በኋላ ባለፉት ሳምንታት ውጊያው ተባብሶ ቀጥሏል። ኤልፋሽር በታጣቂ ቡድኑ እጅ የወደቀችው ለ18 ወራት ከዘለቀ ጥቃት በኋላ ነው። በዳርፉር ግዛት በምትገኘው ከተማ አሰቃቂ ጥቃቶች መፈጸማቸውን ዓለም አቀፍ ተቋማትና የእርዳታ ድርጅቶች ስጋታቸውን ገልጸዋል። ቻርሎት ስሌንቴ ሁሉንም ዓለም አቀፍ ሰብአዊ ሕግጋት የሚተላለፉ ጥሰቶች በኤልፋሽር መፈጸማቸውን ተናግረዋል። መስሪያ ቤታቸው የጅምላ ግድያ፣ የወሲባዊ ጥቃት ማስረጃ መረጃዎች መመልከቱንም ገልጸዋል። እስራት፣ አፈና፣ በግዳጅ ማፈናቀልና ስቅየት መፈጸማቸውን የዳኒሽ የፍልሰተኞች መርጃ ምክር ቤት እንደሚያውቅ የገለጹት ቻርሎቴ ዓለም አቀፉ ማህበረሰብ ቀውሱን ለማቆም በቂ ስራ አላከናወነም ሲሉ ነቅፈዋል። ሱዳንና ደቡብ ሱዳን በይገባኛል በሚወዛገቡባት አብዬ ግዛት የሰፈረውን ሰላም አስከባሪ የሥራ ዘመን የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አራዘመ። በንራጅ ዘይት በናጠጠችው አብዬ የሰፈረው ሰላም አስከባሪ ተልእኮ ዳግም ሊራዘም የሚችለው ግጭቱን ለማቆም በሚደረገው ጥረት ላይ በመመርኮዝ እንደሚሆን አስጠንቅቋል። የተባበሩት መንግስታት የአብዬ ጊዜያዊ ጸጥታ ኃይል ወይም ዩኒስፋ ተብሎ የሚጠራው ሰላም አስከባሪ ተልእኮ ለተጨማሪ አንድ ዓመት እንዲራዘም የሚያደርግ ምክር ሐሳብ በማዘጋጀት ያቀረበችው አሜሪካ ነበረች። ከ15ቱ የጸጥታ ጥበቃ ምክር ቤት አባላት 12ቱ ምክር ሀሳቡን ሲደግፉ ሩሲያ፣ ቻይናና ፓኪስታን ድምፀታ አቅቦ አድርገዋል። ተደጋጋሚ ቀዳሚ ግጭቶች በሚከሰቱባት አብዬ ሲቪል ሰዎችን የመጠበቅ ኃላፊነት ይጣለበት አራት ሺህ ፖሊሶችና ወታደሮች ያካተተ ሰላም አስከባሪ ይገኛል። ደቡብ ሱዳን በጎርጎሮሳዊ 2011 ነፃ ከወጣች በኋላ የአብዬ ዕጣ ፈንታ አልተወሰነም። አብዬ ከወታደር ነፃ ልትሆን የሚገባ ቢሆንም የደቡብ ሱዳን መንግስት ኃይሎችና በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ድራሽ ኃይል ታጣቂዎች በግዛቲቱ መገኘታቸው እንዳሳሰባቸው የተባበሩት መንግስታት ባለስልጣናት አስታውቀዋል። ትላንት አርብ የጸደቀው የጸጥታ ምክር ቤት የውሳኔ ሀሳብ የሰላም ማስከበር ተልእኮ የስራ ዘመን ወደፊት ሊራዘም የሚችለው የአብዬን ንጣፈንታ በተመለከተ ሱዳንና ደቡብ ሱዳን በሚወስዷቸው እርምጃዎች ተጨባጭ መሻሻሎች ሲታዩ ሊሆን እንደሚችል የሚወስን ሀሳብ ተካቶበታል። ይህም ሁለቱ ሀገሮች በጎርጎሮሳዊ 2011 በተስማሙት መሰረት ለአብዬ ጥምር ፖሊስ ማቋቋምና ግዛቲቱን ከወታደራዊ እንቅስቃሴ ነፃ ማድረግን ይጨምራል። ይህ ዶይቸ ቨለ ነው። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና ኤም 23 የተባለው አማጺ ቡድን የሚያደርጉትን ውጊያ ለማቆም ያለመ የሰላም ስምምነት ማዕቀፍ ዛሬ ቅዳሜ በቀጠር ተፈራረሙ። በዱሃ ከተማ በነበረው መርሃ ግብር ስምምነቱን የተፈራረሙት የሁለቱ ወገኖች ተወካዮች ናቸው። በሩዋንዳ የሚደገፈው ኤም 23 ታጣቂ ቡድን ባለፈው ጥር ወር የምስራቃዊ ኮንጎ ትልቅ ከተማ የሆነችው ጎማን በሰሜን ኪቩና ደቡባዊ ኪቩ ግዛቶች የሚገኙ አካባቢዎችን ተቆጣጥሯል። ሩዋንዳ ግን በኮንጎ ከቀድሞ የበለጠ አካባቢዎች የተቆጣጠ ጠረውን ታጣቂ ቡድን ትደግፋለች በሚል የሚቀርብባትን ክስ በተደጋጋሚ ስታስተባብል ቆይታለች። በውጊያው በዚህ ዓመት ብቻ በሺዎች የሚቆጠሩ ሰዎች ሲገደሉ በመቶ ሺዎች የሚቆጠሩ ተፈናቅለዋል። ቀጠናዊ ጦርነት እንዳይቀሰቅስ ጭምር ስጋት ጭሮ ነበር። ቀጠር ከዚህ ቀደም ተፋላሚዎቹ ፊት ለፊት የተገናኙባቸው ተደጋጋሚ ንግግሮች ያዘጋጀ ሲሆን አብዛኞቹ በቅድመ ሁኔታዎችና መተማመንን በመገንባት ላይ ያተኮሩ ነበሩ። ደቡብ አፍሪካ በአንድ አውሮፕላን በኬንያ በኩል ወደ ጆሃንስበርግ የተጓዙ 153 ፍልስጤማውያንን ጉዳይ እንደምትመረምር አስታወቀች። ፍልስጤማውያኑ ግሎባል አየር መንገድ በተባለ ኩባንያ አውሮፕላን ከትላንት በስቲያ ሐሙስ ጆሃንስበርግ ሲደርሱ በፓስፖርቶቻቸው የመውጫ ማህተም፣ የመመለሻ ትኬት ወይም በደቡብ አፍሪካ የሚቆዩበትን ሁኔታ የተመለከተ ዝርዝር መረጃ አለማቅረባቸውን የሀገሪቱ ባለስልጣናት ገልጸዋል። አንዳቸውም የጥገኝነት ጥያቄ ባለማቅረባቸው የደቡብ አፍሪካ ባለስልጣናት ወደ ሀገሪቱ እንዲገቡ ከልክለው ነበር። ጉዞአቸውን ከየት እንደጀመሩም የሚታወቅ ነገር አለመኖሩን ሬውተርስ ዘግቧል። እስራኤል መውጫ መግቢያውን ከምትቆጣጠረው ጋዛም ይሁን ከዌስት ባንክ ፍልስጤማውያን እንዲህ በቀላሉ ወደ ውጭ ሀገር መጓዝ አይችሉም። የለጋሾች ስጦታ የተባለ የግብረሰናይ ድርጅት የሚቆዩበትን ካመቻቸና ድጋፍ ካቀረበ በኋላ ደቡብ አፍሪካ ከ153 ፍልስጤማውያን መካከል ለ130ዎቹ የዘጠና ቅናት ቪዛ ሰጥታለች። የተቀሩት ወደ ሌላ ቦታ መጓዛቸውን ሬውተርስ ዘግቧል። ፍልስጤማውያኑ ጉዞ ሲጀምሩ ወዴት እንደሚያመሩ መረጃ እንዳልነበራቸው የገለጹት የግብረሰናይ ድርጅቱ መስራችና ሊቀመንበር ኢምቲያዝ ሱሌማን ኬንያ ሲደርሱ ወደ ደቡብ አፍሪካ እንደሚጓዙ ማወቃቸውን ለሬውተርስ ተናግረዋል። ተጓዦቹ መካከል የካናዳ፣ አውስትራሊያና ማሌዥያ ቪዛ የነበራቸው ፍልስጤማውያን ወደ የሀገራቱ እንዲሄዱ ተፈቅዶላቸዋል። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ ተጓዦቹን አጭበረብሮ ገንዘብ ያስከፈላቸው ስሙ ያልተገለጸና ያልተመዘገበ ድርጅት እንደሆነ መግለጹን የደቡብ አፍሪካ ሀገራት ውስጥ ጉዳይ ሚኒስቴር አስታውቋል። ጉዞው ሲወሳሰብ ድርጅቱ ኃላፊነቱን ወደ ጎን ገሸሽ ለማድረግ እንደሞከረም ተገልጿል። ፍልስጤማውያኑ ከየት ተነስተው ወደ ደቡብ አፍሪካ እንደተጓዙ ሊመረመር እንደሚገባ የተናገሩት ፕሬዚደንት ሲሪል ራማፎሳ በርኅራሄና ሰው በመሆናቸው ሀገራቸው እንደተቀበለቻቸው ገልጸዋል። የደቡብ አፍሪካ የስለላ መስሪያ ቤቶች፣ የሀገር ውስጥ ጉዳይ መስሪያ ቤትና የውጭ ጉዳይና ዓለም አቀፍ ግንኙነት ሚኒስቴር ጉዳዩን እየመረመሩ እንደሚገኙ ራማፎሳ መናገራቸውን ሬውተርስ ዘግቧል። ዩናይትድ ስቴትስ እና ሩሲያ የጋዛ ግጭትን በተመለከተ የየራሳቸውን ረቂቅ የውሳኔ ሀሳብ ለተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አቀረቡ። ተፎካካሪዎቹ ምክር ሀሳቦች በምክር ቤቱ ድምፅን በድምፅ የመሻር ጉልበት ባላቸው ሁለቱ ሀገራት መካከል ውዝግብ እንደፈጠረ የጀርመን ዜና አገልግሎት ዘግቧል። የጸጥታ ጥበቃው ምክር ቤት በምክር ሀሳቦቹ ላይ በሚቀጥለው ሳምንት ድምፅ እንደሚሰጥ ዲፕሎማቶች ተናግረዋል። የአሜሪካ ረቂቅ የውሳኔ ሀሳብ ፕሬዚደንት ዶናልድ ትራምፕ ላቀረቡት የመካከለኛው ምስራቅ የሰላም ዕቅድ ድጋፍ ለማሰባሰብ ያቀደ ነው። በተባበሩት መንግስታት የዩናይትድ ስቴትስ ልዑክ የጸጥታ ጥበቃው ምክር ቤት የውሳኔ ሀሳቡን በመደገፍ በመካከለኛው ምስራቅ ሰላም ለማውረድ መንገድ እንዲጠርግ ጥሪ አቅርቧል። ተልዕኮ ባለፈው ሐሙስ በአሰራጨው መግለጫ አለመግባባት ለመፍጠር የሚደረጉ ሙከራዎች በጋዛ ለሚኖረው ህዝብ ከባድ መዘዝ ሊያስከትሉ ይችላሉ በማለት አስጠንቅቋል። ግብፅ፣ ቀጠር፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ዮርዳኖስ እና ቱርክ የአሜሪካን ረቂቅ የውሳኔ ሀሳብ ደግፈዋል። ሩሲያ በበኩሏ ለፍልስጤም ሀገርነት እውቅና እንዲሰጥ የሚጠይቅ ረቂቅ የውሳኔ ሀሳብ ለጸጥታ ጥበቃው ምክር ቤት አቅርባለች። ቻይና የሩሲያን የውሳኔ ሀሳብ ለመደገፍ መዘጋጀቷን የሚጠቁም ምልክት እንደሰጠች የጀርመን ዜና አገልግሎት ዘግቧል። ሩሲያ፣ ቻይና እና ዩናይትድ ስቴትስ በተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ድምፅን በድምፅ የመሻር ጉልበት ያላቸው በመሆኑ በመቃወም ድምፅ የሚሰጡበት የውሳኔ ሀሳብ ሊጸድቅ አይችልም። የቡድን ሰባት ሀገራት በዚህ ሳምንት መጀመሪያ የጸጥታ ጥበቃው ምክር ቤት የጋዛ የሰላም እቅድ በፍጥነት ተግባራዊ እንዲሆን የሚያደርግ ውሳኔ እንዲያሳልፍ ጥሪ አቅርበው ነበር። በእቅዱ ሁለተኛ ምዕራፍ ሐማስን ትጥቅ ማስፈታት፣ ዓለም አቀፍ የማረጋጋት ተልዕኮ ማሰማራትና በፍልስጤማውያን ቴክኖክራቶች አማካኝነት ጊዜያዊ አስተዳደር ማቋቋም የሚሉ ሀሳቦች ተካተውበታል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በጋዛ ግጭት ረገድ በተደጋጋሚ ተከፋፍሎ ታይቷል። በጀርመን የሳክሰኒ ግዛት ጠቅላይ ሚኒስትር የዩክሬን ጦርነት ሲያበቃ ሀገራቸው ከሩሲያ ኃይል መግዛት ልትጀምር እንደሚገባ ተናገሩ። ጠቅላይ ሚኒስትሩ ሚሻኤል ክሬትሽመር ፉንክ ሚዲያ ግሩፕ ለተባለው መገናኛ ብዙኃን የተኩስ አቁም ላይ ከተደረሰ በኋላ ከሩሲያ የሚመጡ የኃይል አቅርቦቶችን እንደገና ማስጀመር ለእኛ ጥቅም ነው ሲሉ አቋማቸውን ዛሬ ቅዳሜ አስረድተዋል። ጀርመን ዳግም ጥገኛ ሳትሆን ሩሲያ ወደፊት የንግድ አጋር መሆን እንደሚኖርባት የገለጹት ክሬትሽመር ጥሩ ኢኮኖሚያዊ ግንኙነት የጀርመንን ደህንነት ነት እንደሚጨምር ገልጸዋል። የጀርመን መራሄ መንግስት ፍሬድሪሽ ሚየርስ የሚመሩት የክርስቲያን ዴሞክራቶች ህብረት ፓርቲ አባል የሆኑት የሳክሰኒ ግዛት ጠቅላይ ሚኒስትር ጦርነቱ ሲያበቃ ሀገራቸው ከሩሲያ የምትሸምተውን ጋዝ ማስቀጠል እንደሚኖርባት ሲናገሩ የመጀመሪያቸው አይደለም። በዚህ አቋማቸው ከገዛ ፓርቲያቸው ጭምር ተቃውሞ ገጥሟቸዋል። የአውሮፓ ህብረት በዩክሬን ጦርነት ምክንያት በሩሲያ ላይ የተለያዩ ማዕቀቦች ጥሏል። የሩሲያው ፕሬዝደንት ቭላድሚር ፑቲን ማዕቀቦቹን እንደ ኢኮኖሚያዊ ጦርነት ይቆጥሯቸዋል። በዚህም ምክንያት ፑቲን አውሮፓ ራሱ መቸገሩን በተደጋጋሚ ይተቻሉ። ሚሻኤል ክሬትሽመር ግን ጀርመን በሩሲያ ላይ የተጣሉ ማዕቀቦችን ከራሷ ኢኮኖሚ አንጻር መመልከት እንደሚኖርባት ይሞግታሉ። ይህ ዶቼ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው የሄሞራጅ ትኩሳት በሽታ መንስኤ የማርበርግ ቫይረስ መሆኑን የጤና ሚኒስቴር አረጋገጠ። በኢትዮጵያ የሚካሄደው ሀገራዊ ምክክር ያጋጠሙት አብዛኞቹ ተግዳሮቶች ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ እንደሚያስፈልጋቸው ፕሮፌሰር መስፍን አርአያ አሳሰቡ። ከሱዳን ሕዝብ ከግማሽ በላይ የሚሆነው ሰብአዊ እርዳታ እንደሚያስፈልገው የዳኒሽ የፍልሰተኞች መርጃ ምክር ቤት ኃላፊ ተናገሩ። ዜናው በዚሁ አበቃ። ጤና ይስጥልኝ።